አውሮፓ ጉብኝት ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስን ቫቲካን ላይ አግኝተው አነጋግረዋል። ጠቅላይ ሚኒስትሩ ዳቮስ ላይ እየተካሄደ ባለው አመታዊው የዓለም የምጣኔ ሀብት ጉባኤ ላይ ለመገኘት ስዊዘርላንድ ናቸው። ጠቅላይ ሚኒስትር አብይ በጣሊያን ቆይታቸው ወቅት ከሀገሪቱ መሪዎች በተጨማሪ የዓለም የምግብና የግብርና ድርጅት ፋኦን የዓለም የምግብና መርሃ ግብርን ደብሊውኤፍፒንና የግብርና ልማት ዓለም አቀፍ ድርጅቱን ኢፋድን ጨምሮ መቀመጫቸው ሮም ከሆነ ዓለም አቀፍ ድርጅቶች ኃላፊዎች ጋርም ተገናኝተው መወያየታቸውን የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ስዩም ገልጸዋል። እስክንድር ፍሬው ተጨማሪ አለው። ቢለኔ ስዩም በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ሚዲያና ዲጂታል ዘርፍ ኃላፊ በጣም አመሰግናለሁ ስለ ጊዜዎት በቃለ መጠይቅ ፈቃደኛ ስለሆኑ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ቀጥለዋል። ጠቅለል ካለ ጥያቄው ልነሳና የዚህ ጉብኝት አላማና መነሻው ምንድን ነው? እሺ እስክንድር አመሰግናለሁ። እንግዲህ እንደምታውቀው ከሪፎርሙ ጋር ተያይዞ እንግዲህ በአስር ወራት በፊት የተደረጉት ሪፎርሞች እስካሁን ድረስ የሚደረጉት ጋር ተያይዞ ለኢትዮጵያ ያለው የዓለም አቀፍ ከበሬታና እይ የማሻሻያ እርምጃዎች ማለት ነው፣ የተወሰዱ የማሻሻያ ያለውቆቹ ማለት ነው እና ከእሱ ጋር ተያይዞ ያለው ለኢትዮጵያ ያለው እይታ እየተቀየረ ነው ያለው በዓለም አቀፍ ዝና። ከዚህም ጋር በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያ ተሳታፊነት እየተፈለገ ነው ያለው። ትዝ የሚልህም ከሆነ የጣሊያንን ጠቅላይ ሚኒስትር ጁሴፔ ኮንቲ ከጥቂት ወራት በፊት በመጡበት ሰዓት ኢትዮጵያን ለመጎብኘት ጥሪያቸውን አቅርበው ነበር፣ ለክቡር ጠቅላይ ሚኒስቴር አብይ አህመድ መተው እንዲጎበኙ። ከእሱ ጋርም ተያይዞ በዳቦስን ስዊትዘርላንድ ጠቅላይ ሚኒስትር አብይ አህመድን ግብዣ ተደርጎላቸው እዚሁ አጠቃላይ ከእሱ ጋር ተያይዞ የተለያዩ አጋሮችንም ለማግኘት የታሰበ የጉብኝት ጊዜ ነው ማለት ነው። የአሁኑ ጉብኝት እርስዎም እንዳሉት በኢትዮጵያና በሀገራቱ መካከል ባለው የሁለትዮሽ ግንኙነትና ትብብር ላይ ያተኮረ ነው። ምን ተገኘ ከዚህ ጉብኝት? እስካሁን ምን እያታኩ ነው? ጠቅላይ ሚኒስትር አብይ እስክንድር። አሁን በአሁኑ ወቅት ዳቮስ ስዊትዘርላንድ ነው የሚገኙት ጠቅላይ ሚኒስትሩ በትናንትና በነበራቸው ጣሊያን ሀገር በነበራቸው ቆይታ እንግዲህ ከተለያዩ አካላት ጋር ውይይቶችንም አድርገዋል። ክቡር ጠቅላይ ሚኒስትር አብይ አህመድ ከልዑካን ቡድናቸው ጋር እንግዲህ አውሮፓ የስራ ጉብኝታቸውን የጀመሩት በጣሊያን ሮም ከተማ ነው። እና በትናንትናው እለት ከተለያዩ አካላት ጋር ውይይት አድርገዋል። እነዚህም ውይይቶች እንግዲህ በሶስት ብን ከፍላቸውና ብናያቸው የመጀመሪያዎቹ ከአለም አቀፍ የልማት ድርጅቶች ጋር ያደረጓቸው ውይይቶች ነበሩ። እነዚህም ከሶስት የተለያዩ ድርጅቶች ጋር ነበረው። ከተባበሩት መንግስታት የአለም የምግብ ድርጅት ወይም ወርልድ ፉድ ፕሮግራም ዋና ዳይሬክተር ጋር አድርገዋል። ከግብርና ልማት አለም አቀፍ ፋንድ ኢፋድ ፕሬዚደንት ጋር ወይም ዋና አስተዳዳሪ ጋር አግኝተ እና ከተባበሩት መንግስታት የምግብና የእርሻ ድርጅት ወይም ዩኤንፋኦ ከሚባለው ዋና ዳይሬክተር ጋር ተወያይተዋል። ውይይቶቹም እንግዲህ በዋናነት ያተኮሩት እነዚህ የልማት ድርጅቶች አሁን ያለውን ለውጥ ግንዛቤ ውስጥ በማስገባት እያደረጉ ያሉትን የምግብ ዋስትናና የግብርና ዘርፍ ምርታማነት ላይ ድጋፍ የበለጠ እንዴት እንደሚያጠናክሩት ለመመካከር ነበረ። በዚህም ረገድ የጀመሩትን እንደሚቀጥሉ እና አዳዲስ ፕሮጀክቶችንም ከመንግስት ጋር በትብብር በመሆን እንደሚቀርጹ ቃል ገብተዋል ስለዚህ ይህም እንደ አንድ ግብ ሊቆጠር ይችላል ዛውሮምን በነበራቸው ቆይታ በቀጣይም ከቡር ጠቅላይ ሚኒስትር አብይ አህመድ የጣሊያን ሪፑብሊክ ፕሬዚደንቱንም በቤተ መንግስት ሄደው አግኝተዋቸው ነበረ ተያይዞም ደግሞ ከተወሰኑ ወራት በፊት ቅድም እንዳልኩ ኢትዮጵያን ጎብኝተው የነበሩት የጣሊያን ሪፑብሊክ ጠቅላይ ጁሴፔ ኮንቴ ጋርም ተገናኝተው በሁለቱ ሀገራት ያለውን የሁለትዮሽ ትብብር የማጠናከሪያ ውይይቶችንም አድርገዋል። ለመጨረሻ እንግዲህ የሮማ ካቶሊክ ቤተክርስቲያንና የቫቲካን መሪ ፖፕ ፍራንሲስን አግኝተው ነበረ። በዚያውም የቫቲካን ዋና አስተዳዳሪ ካርዲናል ፔትሮ ፓሎኒ ጋር ተወያይተው ነበረ። እነዚህም እንዴት ነው የበለጠ ከቫቲካን ጋር ያለውንም ግንኙነት እንዴት ነው የምናጠናክረው የሚለውን የሁለትዮሽ ግንኙነት ላይ ነበረ ያተኮረው። ጠቅላይ ሚኒስትር አብይ አህመድ እንግዲህ በአሁኑ ሰዓት በስዊዘርላንድ ዳቦስ እየተካሄደ ባለው የሁለት ሺ አስራ ዘጠኝ ዓለም የኢኮኖሚ ጉባኤ ላይ እየተሳተፉ ነው። አውሮፓ ውስጥ በፍራንክፈርት ለኢትዮጵያንና ኢትዮጵያን ከዚህ ቀደም ንግግር አድርገዋል። ኢትዮጵያዊ ላልሆነ ታዳሚ ግን አሁን በአውሮፓ ውስጥ የመጀመሪያ የሆነ ንግግራቸውን እንደሚያደርጉም እየተጠበቀ ነው። ብለኔ ምን ይጠበቃል ከዚህ ንግግር በምንስ ላይ ያተኩራል? እንግዲህ ዓለም እስካሁን ድረስ ያለውን በተለያዩ መድረጎችም እየሰማ ነው ነው። የተለያዩ ጥሪዎች እየተደረጉላቸው ነው ለክቡር ጠቅላይ ሚኒስቴራችን የኢትዮጵያንም ገጽታ በጣም እየቀየረው ነው ያለው እንግዲህ እስካሁን ከበአስር ወራ የተደረጉት ለውጦች ማለት ነው ሀገሪቱ ውስጥ ስለዚህ ከሱ ጋር ተያይዞ ከእነዚህ ከሪፎርሞችና ከለውጦች ጋር ተያይዞ እዛ አካባቢ ላይ ነው ንግግራቸውም የሚያተኩረው። የበለጠ ደግሞ እነዚህ ሁኔታዎችን ሀገሪቱ ውስጥ በመፍጠር የፖለቲካ አድማሱንም በመክፈት እስረኞችንም በመልቀቅ ከሱ ጋር ተያይዞ ዓለም ለኢትዮጵያ ያላት እይታ እየተቀየረ ነው የመጣው እና ከዛ አድናቆት ጋር ተያይዞ ነው እንግዲህ እንደዚህ አይነት መድረኮችም እየተከፈቱ የመጡት በጠቅላይ ሚኒስትር አብይ አህመድ ያለፉት አስር ወራት የተካሄዱ ለውጦች የታዩ እና የተወሰዱ እርምጃዎች በርካታ ወዳጅ መንግስታት በተለይ ወዳጅ አገራት ቋቸው የነበሩ ናቸው፣ የኢትዮጵያን ገጽታ የቀየሩ ናቸው ብለዋል። እርስዎም የተወሰዱት እርምጃዎች ለውጦቹ፣ በእነዚህ ወገኖች እና መንግስታት እንደዚህ መወደሳቸው ኢኮኖሚያዊ ጠቀሜታን እያስገኘ ነው ወይ? የሚቆጠር ነገር እያስገኘ ነው ወይ ማለት ይቻላል ወይ? በሂደት ላይ ያለ ነገር በሂደት ላይ ያለን ነገር ነው፣ ግን እንግዲህ በሮምም የተደረገ ውይይቶች አሁንም እዚህ ዳቦስ ትትልናንድም ከጎንዮሽ የሚደረጉ የተለያዩ ውይይቶች አሉ ከተለያዩ የልማት አጋር ድርጅቶች ጋር ከሱ ጋርም ደግሞ የዛሬ ሁለት ወር አካባቢ በይፋ የተደረገው የነበረው የመንግስት የአንድ ገጽ እቅድ ሰሌዳ እሱ ላይ ተመርክዞ የተደረጉ ውይይቶች ናቸው። ሮምም ላይ የነበሩት ቀጣዮች የሚሆኑት እና እዛ ላይም የሰፈሩትን እቅዶች ለማሳካት አጋዥ ውይይቶች ተደርገዋል። ሮምም ላይ አሁን ዳቦስ ላይም እንደዛ ነው የሚደረጉት ያሉት ማለት ነው እና እዛ ዕቅድ የአንድ ገጽ ዕቅድ ሰሌዳው ላይም መስዝ የሚል ከሆነ የኢኮኖሚክ ወይም እንዴት ነው ኢኮኖሚ የምናጠነክረው የሚለው ነገር ነበረ የእቅዱ ሰሌዳ ላይ ወጥቶ የነበረው ማለት ነው። ስለዚህ ጋር ከዛ ጋር በተያያዥነት እንደዚህ የተለያዩትም የአጋር ድርጅቶች ኢንቨስት እናደርጋለን ወይም ኮንትሪቢት እናደርጋለን የሚሉት እናግዛለን የሚሉት እነዚህ የቅዱ ሰሌዳ ላይ የሰፈሩትን እነሱን የበለጠ ለማጠናከር እና አሁን ለማድረግ ነው። እስክንድር፣ የጠቅላይ ሚኒስትሩ መርሀ ግብር መቼ ይጠናቀቃል? በዚህ ላርቃ በሁለቱ ቀናት ውስጥ ይጠናቀቃል። እንግዲህ ቢለኔ ስዩም፣ በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል የውጭ ሚዲያ እና ዲጂታል ዘርፍ ኃላፊ በጣም ነው ማመሰግነው ካሮም በስልክ ለሰጡኝ ቃለ መጠይቅ።